ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የራሴን ስሜት ልናገርን ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት። መሬት አልመለስባትም ብዬ ፈርቼን የመጣሁት ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። የቀድሞ የአዲስ አበባ የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት አቶ ብርሃነ መዋ ይባላሉ። ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳውን የትላንቱን ሰላማዊ ሰልፍ ጨምሮ ኢትዮጵያ ውስጥ በተያዘው የፖለቲካ ተሐድሶ ጅምር በለውጡ ምንነትና ዘለቄታ እንዲሁም በዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያው ክፍል ነው። ቆየት ብሎ ይቀርባል። ለተፈናቃዮች በውጭ ካሉ ኢትዮጵያውያን ድጋፍ እየተሰበሰበ ነው። እኛ ሰዓት ሲደርስ ለመብላት እድሎ ያለን ነገር ግን ተርበው ረዥም ሰዓት የሚቆዩ እራትም፣ ምሳም እንደውም ሁለት ቀን የማያገኙ ሰዎች አሉ። አባ ጴጥሮስ ይባላሉ፣ አነጋግረናቸዋል። ለሁሉም እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። እሁድ ሰኔ 17 2010 ዓ ም ጤና ይስጥልን የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን እንደምናመሻችሁ፣ ለዜናው አዲሱ አበበ ነኝ። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደው ሰልፍ ላይ በደረሰው ፍንዳታ በሰው ህይወት ላይ የሞትና የመቁሰል አደጋ ደርሷል። ዛሬ ከጤና ጥበቃ ባገኘነው መረጃ መሠረት ከቆሰሉትና በአስጊ ሁኔታ ላይ ከነበሩት መካከል የአንድ ሰው ሕይወት አልፎ የሟቾች ቁጥር ሁለት ደርሷል። ባለሥልጣናት እንደሚሉት በፍንዳታው መቶ አምሳ ሰዎች ናቸው የቆሰሉት። በዚህ ታስቦበት የተቀነባበረ በተባለ ጥቃት የአዲስ አበባ ፖሊስ ምክትል አዛዥን ጨምሮ ዘጠኝ ሰዎች በቁጥጥር ስር ውለዋል። በቢቢሲ ዘገባ መሰረት የፖሊስ ሹሙ ባሳየው ንዝህላልነት ጠበቅ ያለ ምርመራ እየተካሄደበት ነው። መንግሥታዊ ፋና ራዲዮ ደግሞ ተጠርጣሪዎች ቁጥራቸው ሰላሳ ደርሷል ይላል። በሌላ በኩል ደግሞ የትናንቱን የአዲስ አበባ ሰልፍ ተከትሎ ዛሬ በድሬዳዋ ከተማ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው ይህንንና ሌሎች መረጃዎችንም አድርሶናል። የመስቀል አደባባዩ የቦምብ ጥቃት ማነጋገሩን ቀጥሏል። የአንድ ተጨማሪ ሰው ሕይወት ማለፉ ደግሞ ሀዘኑን እየበለጠ አድርጎታል። የጤና ጥበቃ ሚኒስቴር እንዳስታወቀው በቦምቡ ጥቃት ተጎድተው በጥቁር አንበሳ ሆስፒታል ሕክምና ሲከታተሉ ከነበሩ ዜጎች መካከል የአንድ ተጨማሪ ሰው ሕይወት አልፏል። ጠቅላይ ሚኒስትር አብይ አህመድ ትናንት በዚሁ በጥቁር አንበሳ ሆስፒታል ተገኝተው ተጎጂዎቹን መጠየቃቸው ይታወሳል። የመስቀል አደባባዩ ጥቃት ማነጋገሩን ቢቀጥልም የጠቅላይ ሚኒስትር አብይ አህመድን አመራር የሚደግፉ ዜጎች አደባባይ መውጣታቸውን አላቆሙም በዚህ መሰረት ዛሬ በድሬዳዋ ከተማ ሁለት መቶ ሺህ የሚጠጉ ሰዎች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፍ መውጣታቸውን አዘጋጆቹ ገልጸዋል። ሰልፉ የተካሄደው እኛ ድሬዎች ጥሪህን ሰምተን ተደምረናል በሚል መሪ መፈክር መሆኑን ከአስተባባሪዎቹ አንዱ ተስፋዬ ሽመልስ በስልክ ነግሮኛል። ደማቅ እንደነበርም አብራርቷል። እጅግ ፍቅር በሚያሳይ የተለያዩ ብሔር ብሔረሰቦች በአንድ ላይ በመሆን የተለያዩ ዶክተር አብይን የሚያሞግሱ ቃላቶች በመናገር መነሻቸውን ከሳቢያን ከገንደ ቆሬ፣ ከለገ ሀሬ፣ ከአፈቴሳ፣ ከመልካ በመሆን በምድር ባቡር አደባባይ በመሰብሰብ ከዛም በኋላ ጉዟቸውን ወደ ስቴዲዮም በማድረግ ስቴዲዮም ላይ ትልቅ ድባብ በማሳየት ሰልፉን በማድመቅ ከዛ ጥሪ የተደረገላቸው የሀገር ሽማግሌዎች የድሬዳዋ መስተዳደር የክብር እንግዶች ክቡር ከንቲባውን በተገኙበት ቃለ መጠይቅ ተደርጎላቸው ክቡር ከንቲባው ንግግር አድርገው ስለ ዶክተር አብይ ስለ አንድነት ተናግረው የመዝጊያ ፕሮግራም አድርገን ህዝቡም ወደ መጣበት በሰላም እየጨፈረ ዶክተር አብይን የሚያወድስ ቃላትን በመናገር ወደ ቤቱ ገብቷል። የዛሬው የድሬዳዋ ሰልፍ ትናንት በአዲስ አበባ መስቀል አደባባይ በተወረወረ ቦምብ ለተጎዱ ወገኖች አጋርነት የተገለጸበት መታሰቢያም የተካሄደበት እንደነበር አስተባባሪው ጠቁሟል። ሰው ለውጡ ያስፈልገናል ዶክተሩንም መደገፍ አለብን ብሎ በቁርጠኝነት የተነሳው ካለምንም መፍራትና ካለምንም ፍራቻ በመነሳት ሰልፉን በደንብ አድምቀውታል። እዛ ንግግሩ ከመደረጉ በፊት ትናንትና በፍቅር ቀን ለተሰዉ ሰዎች የህሊና ጸሎት ተደርጎ ነው መድረኩ የተከፈተ። ትናንት ከአዲስ አበባ በተጨማሪ ጠቅላይ ሚኒስትር አብይ አህመድን የሚደግፉ ሰልፎች በተለያዩ የአገሪቱ ከተሞች መካሄዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርና፣ አመሰግናለሁ በትናንቱ ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደው ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ በአስቸኳይ ተጣርቶ ለሕዝብ ይፋ እንዲደረግ የሰልፉ አስተባባሪ ኮሚቴ ጠይቋል። ጉዳቱ ለደረሰባቸው ሰዎች ሕክምናም ደም የሚያስፈልግ ስለሆነ ህዝቡ ደም በመለገስ እንዲተባበርም ጥሪ አቅርቧል። መለስካቸው አማሃ። አስተባባሪ ኮሚቴው ዛሬ ከቀትር በኋላ በሰጠው ጋዜጣዊ መግለጫ ትናንት ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለማሳየት በወጣው ህዝብ ላይ አሳዛኝ ጥቃት የፈጸሙት አካላት ምርመራ በቶሎ ተጣርቶ ለሕዝብ ይፋ እንዲደረግ መንግሥትን ጠይቋል። አክሎም ጉዳቱ ከደረሰ በኋላ ተጎጂዎችን በተኙበት ሆስፒታሎች ተዘዋውሮ መጠየቁን አስተባባሪ ኮሚቴው ገልጿል። ከጉብኝቱ መረዳት እንደተቻለውም የሕክምና ባለሙያዎችም ሆኑ ተጎጂዎች ለሕክምና ከፍተኛ የደም መጠን እንደሚያስፈልጋቸው ታውቋል። ይሁንና በሀገሪቱ የደም ባንክ ያለው የደም ክምችት

የደም ባንክ አገልግሎት ደም በመስጠት ወገኖችን እንዲታበቅ ጥሪያችንን እናቀርባለን። ኮሚቴው በዚሁ መግለጫው አንዳንድ ተጎጂዎች በዝቅተኛ የኑሮ ደረጃ ላይ የሚገኙና ረዳትም የሌላቸው በመሆናቸው መንግስትና ሕዝብ ተገቢውን ድጋፍና እንክብካቤ እንዲሰጧቸው ይጠይቃል። በኮሚቴው ግምገማ መሰረት የትናንቱ የድጋፍ ሰልፍ ከደረሰው አሳዛኝ ጉዳት በስተቀር 99 በመቶ በሚባል ደረጃ የተሳካ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ጥቃቱ በደረሰ በአጭር ጊዜ ውስጥ በሰጡት መግለጫ ጥቃቱን ያደረሱት አካላት ምርመራ በዝርዝር ተጣርቶ ለሕዝብ ይፋ እንደሚደረግ መናገራቸው አይዘነጋም መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው በመጨረሻም በዚምባብዌው የፕሬዚዳንታዊ ምርጫ ዘመቻ የደረሰ ፍንዳታ ለ49 ሰዎች መቁሰል ምክንያት መሆኑ ተገልጧል ይሁንና ጥቃቱ የምርጫ ጊዜውን አያስተጓጉልም ብለዋል ባለሥልጣናቱ ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 17 2010 ዓም ምሽት ፕሮግራም ነው። ለዴርቶጋዳው ደራሲ ይስማከ ወርቁ ሕክምና ወደ 9 ሚሊዮን ብር ያስፈልጋል። ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ የስልኩን ስልኩን ሰጠኝ። ጠናስተልኝ ጠናስተልኝ ተባባልን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አዎ የስማከ ስልክ ነው ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ አሁ እኔ ደግሞ ዶክተር አብይ ነኝ አሉ። ጠቅላይ ሚኒስትሩ ብዬ ትንሽ ደነገጥ እና አዋሉ አክብሮት እንዳላቸው እስማከ ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ሕክምና የለም አጋጣሚም እየተወያየ ነው ያለ ነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን ይሄ ነው ቃል የሰጡት። ለይስማእከ ሕክምና ድጋፍ ለማፈላለግ የተቋቋመው ኮሚቴ አባል አርቲስት ሽመልስ አበራ ነው የሰማችሁት። ዘገባ ይዘናል፣ አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢትዮጵያ ውስጥ የተያዘውን የፖለቲካ ተሃድሶ ጅምር፣ የትላንቱን ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳ የሰላማዊ ሰልፍ ከዋዜማ አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ፣ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያ ክፍል ነው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ብርሃነ መዋ እባላለሁ። ቀደም ሲል የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ነበርኩ። መጨረሻ ከመሰደዴ በፊት፣ አሁን ስደተኛ ሆኜ በአሜሪካን ሀገር እገኛለሁ አሜሪካ ከመጣሁ በኋላ የክንጅት አለም አቀፍ የፖለቲካ አመራር አባል ሆኜ ሰርቻለሁ። መሳይ ከበደ አባል አለው ብዙ ጊዜ አዲስ አበባ ዩኒቨርሲቲ መምህር ነበርኩ። በፍልስፍና ትምህርት ክፍል መምህራን ሲባረሩ አንዱ የነበርኩ አሜሪካ ነገር መስቼ ዩኒቨርሲቲ ኦፍ ዴይተን የሚባል ውስጥ አስተምራለሁ። እንኳን እንግዲህ አሁን አስቀድመው ከተናገሩት በጣም ያነስኩ ሰው ነኝ። በአበባ አያሌው ይባላለሁ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ከአስራ ዘጠኝ ዘጠና አንድ ጀምሮ ሁለት ሺ ሶስት አስተምር ያለው በረዳት ምሩቅነት ከሁለት ሺ ሶስት በኋላ ታሪክ ማስተማር አስቸጋሪ ሲሆን ክስ የሚያመጣ ሲሆን ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ባለው የአቶ አለ ስነ ጥበብና ዲዛይን ትምህርት ቤት እዛ የኢትዮጵያ ስነ ጥበብ ታሪክና የዓለም ስነ ጥበብ ታሪክ አስተምራለሁ። አመሰግናለሁ። እንግዶቼ በየፊናችሁ በምታበረክቱት አስተዋጽኦም ሆነ በመገናኛ ብዙኃን በሚሰሙ ድምጾቻችሁ፣ በጽሁፎቻችሁ ትታወቃላችሁ። በቀጥታ በድምጻችሁ ማስተዋወቁን የመረጥኩት ከጊዜው ጋር የተያያዙ ጉዳዮችንም ቀረብ ለማድረግ ነው። ይህን ውይይት አሁን በምናደርግበት ሰዓት የሚካሄድ ሰላማዊ ሰልፍ የተቃውሞ ሳይሆን የድጋፍ የተሰበሰቡት ሰዎች ራሳቸው የጠሩት ሰላማዊ ሰልፍ ነው። እስኪ ከአዲስ አበባ ትኩሳቱን ለመዳሰስ ስንሞክር አቶ አበባው እርሶን ላስቀድም። እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እየቆየም አይደለም፣ ሳምንቱ ነው። አሁን እንግዲህ ምናልባት ስድስተኛው ሰባተኛው ቀን ነው። ይሄ ሀሳብ ከመጣ መጀመሪያ ላይ እንግዲህ የተነሳው ምናልባት አንደኛ የለውጥ ወገን የለውጥ ነፋስ የሚፈልጉ ለለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው በአብዛኛው ያሰሩ ሲጠጡ የቆዩ ወገኖች ናቸው። ዝም ሸት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስት ሜሴጅ መሴጆች እንደዚህ የተስፋፋ አጭር ጊዜ ህዝቡን ቀልብ ሊስብ ቻለ። አሁን ለምሳሌ ከትናንት ወዲያ የነበረውን አዲስ አበባ ውስጥ መውሰድ መግለጫ ተሰጠ በአዘጋጅ ኮሚቴ ሰልፉ እንዳስታውለ የሚያስተባብረው ኮሚቴ ተብሎ ያ ሲሰጥ ብዙም እንትን አልነበረም። የህዝቡ ስሜት በተለይ ጠቅላይ ሚኒስትሩ ለተወካዮች ምክር ቤት ካደረጉት ንግግር በኋላ ይመጣ ያ የህዝቡ ስሜት በጣም ቀይሮታል። አሁን አዲስ አበባን ብንወስድ በየ አንዳንዱ ቦታ ዛሬ ተያሳ ነበርኩኝ። በአንድ አጋጣሚ አራት ኪሎ ነበርኩኝ፣ ወደ ስድስት ኪሎ መነን አካባቢ አራት ኪሎ አካባቢ ነበርኩኝ እና እዛ ላይ ማየው ምንድን ነው ህብረተሰቡ ጠቅላይ ሚኒስትሩ ያነሳቸው ነገሮች ኮርኩረዋቸዋል። በየአንዳንዱ ዜጋ ስሜት ውስጥ ፍላጎት ውስጥ የተገኙ ነገሮች ስለነኩ ይመስለኛል። እነዚህ ነገሮች አጭር ጊዜ ውስጥ አጭር ጊዜ ውስጥ እንደዚህ አይነት የህዝብ መነሳሳት የህዝብ ድጋፍ የሚታይ አይመስለኝም። እና ዘጠና ሰባትንና አሁን ያለውን ሳስተያየው እንደውም የአሁኑ በጣም ደመቀብኝ። ምክንያቱም አስራ ዘጠኝ ዘጠና ሰባት ላይ ያኔ የቅንጅት ሰልፍ ጊዜ ብዙ ነገሮች ነበሩ። የፖለቲካ ኮኮራዎች ነበሩ። እንደገና ደግሞ የፖለቲካ ፓርቲዎች ህዝቡን በተለያየ መንገድ የማነቃቃት ነበረ። እዚህ ላይ ግን ማየው ምንድን ነው ለስሙ አዘጋጅ ኮሚቴ ሙ እንጂ ህዝቡን የኮረኩ ሲሆን ከማንም በላይ የነካው የጠቅላይ ሚኒስትሩ እርምጃዎችና ንግግሮች ናቸው። የተለመደውን የፖለቲካ ንግግር ቀየሩ። ህዝቡ ስሜት ውስጥ ያለውን አውጥተው እሳቸው የህዝቡን የልብ ትርታ፣ እስትንፋስ ሆነው ልብሳን ሆነው ተናገሩት። በዛ መሰለኝ ለውጡ የመጣና አዲስ አበባ ላይ አሁን ዛሬ በጣም በጣም በእውነት እንደዚህ አይነት ለአንድ መሪ አለሁልህ የሚል ስሜት የአዲስ አበባ ከገባው አስራ ዘጠኝ ሰማኒያ ሰባት ተማሪ ተማሪ ብዬ ነው የገባ እስካሁን ግን በዚህ አይነት የፖለቲካ ስሜት ስሜትና የአንድ ለውጥ አለን ብሎ የማቀንቀል ስሜት አላየሁም። መልካም፣ ቅርብ የሆነውን ትኩሳቱን በአካባቢው የሚታየውን እንቅስቃሴ ጨምሮ እየታየትን ነው። አቶ አበባው አያሌው ያጋሩን። ወዲህ ወደ ዋሽንግተን ዲሲ ልመለስ። አቶ ብርሃነ ከአዲስ አበባ በብዙ ሺህ ኪሎ ሜትሮች ቢርቁም ከኢትዮጵያው ስሜት ከፖለቲካው ሁኔታ ብዙ ሩቅ እንዳልሆኑ በቅርበት እንደሚከታተሉ ገምታለሁ። ይልቁንም ደግሞ በአዲስ አበባው ስነ ስርዓት ማግስት እሁድ ህዝባዊ ስብሰባ ጠርታችኋል። በተመሳሳይ ስሜት ከኢትዮጵያ ጉዳይ ጋር የተያያዘ መሆኑን ተረድቻለሁ። በዛም እንደሚሳተፉ ተረድቻለሁኝ። እርሶስ ይህን እንቅስቃሴ እንዴት ተመለከቱት? አዲስ አበባ ሆነውም ቀደም ብለው በገለጿቸው ኃላፊነቶች የመስራት የፖለቲካውንም ሁኔታ በቅርብ የመከታተል እድል ነበሮትና፣ እንዴት ይህ ሁኔታ ተፈጠረ ይላሉ ሰዎች መሪዎችን ለድጋፍ ካል ካልተጠሩና ካልተገፋፉ ያስገዳጅ ሁኔታ ካልተፈጠረ የማይታወቅበት ሀገር ውስጥ በገዛ ፈቃዳቸው ለመደገፍ የተነሱበትን ሁኔታ እንዴት ይገመገሙታል? አመሰግናለሁ። በጣም ከባድ ነው ነገሩን ለማስረዳት መሞከር። በእኔ ግንዛቤ አዲስ አበባ ውስጥ እንግዲህ ኢህአዴግ ከገባ ህወሀት ከገባ ጀምሮ ነበርኩኝ በሁሉም ፕሮሰስ እና የቻልኩትን ያህል ለውጥ ሊያመጡ ይችላሉ በምላቸው መስመሮች ሁሉ ከፖለቲካ ውጭ የሆኑ በተለይ በንግድ ምክር ቤት እና በሌሎች በሌሎች በጣም ተሳተፍ ያለሁኝ እና ሞክር ያለው አስተዋጽኦ ለማድረግ ፖዘቲቭሊ። ግን የሀሳብ ልዩነት ካለህ እንደ ጠላት ነው የምትፈረጀው። እንደ ጠላት መፈረጅ ብቻ ሳይሆን እንድትጠፋ ነው የምትደረገው እና አሁን ከእስር ቤት የወጡት ሰዎች ሲናገሩ እንደሰማችሁት ሞስት ፕሮብሊ እንዴት ማነጣጠር ይቻላል ይባል እንደሆነ ነው እንጂ የናዚ ጀርመኒ እስረኞችን የተባበሩት ጦር ሄዶ ሲያስፈታ እስረኞቹ ላይ የነበረው ስሜት ነው አሁንም የተፈቱት ሰዎች ላይ የነበረው ስሜት ብዬ እገምታለሁ። እና እጅግ በጣም ጉድጓድ ውስጥ ጨለማ ውስጥ ነበር የኖር ነው ብዬ አስባለሁ። ኢንፋክት የራሴን ስሜት ልናገርና አዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት። እችን መሬት አልመለስባትም ብዬ ፈርቼን የወጣሁት ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ምክንያቱም ማንኛውም የፖለቲካ ምሁር በጥቆማ መልክ እንኳን አላቀረበውም እንደዚህ ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። ኢንፋክት አሁንም ጠቅላይ ሚኒስትሩ ከተመረጡ በኋላ እንኳን ብዙዎች የፖለቲካ ሰዎች እሳቸውን ለመደገፍ ትንሽ ሲያቅማሙ ነበር። የሄዱበት መንገድ በእኔ እምነት ለኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ውስጥ ለተጨቆኑ ዜጎች ወደ ነፃነት መውጫ መንገድ እንዲህም ሊኖር እንደሚችል የሚያሳይና ትምህርት የሚሰጥ ነው ብዬ አስባለሁ። እሱ ብቻ አይደለም። አሁን ከሕዝብ የመጣው ድጋፍ ነገሩን በጭራሽ ወደ ኋላ እንዳይቀለበስ ያደረገው ይመስለኛል። ኦፍ ኮርስ አንዳንድ ጥቃቅን ችግሮች አሉ መወገድ ያለባቸው፣ ግን አሁን በህዝብ የተደገፈ ስለሆነ የመቀልበስ አደጋው እጅግ በጣም የቀነሰ ነው የሚመስለኝ። ከዚህ በተጨማሪ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች እንደዚህ ኖርማል ሰው የፖለቲካ ስልጣን ይዞ ሊያደርገው ይችላል ከሚባለው እጅግ በጣም ያለፈ ነው፣ ሩቅ ምልከታ ያሳየ ነው። የኢትዮጵያ ፕሮብሌም ኢትዮጵያ ውስጥ ብቻ ሳይሆን የጂኦፖለቲካል ተጽዕኖም አለበት የሚል እምነት ሁሉ አራምደው ከጎረቤት ሀገሮች ጋር ሁሉ ያልነበረ አይነት ሰላም የፈጠሩ ናቸው። የተባረሩ፣ ተስፋ የቆረጡ፣ አገር የሌላቸው እያለቀሱ ያሉ ዜጎችን አለሁላችሁ፣ የቻሉትን ያህል እጅ ሰንዝረው ከእስር ቤት ቢያወጡም ሌሎቹን አለሁላችሁ የሚል እና ተስፋ የሚሰጥ ነው። እዚህ አሜሪካ ውስጥ እንዳየሁት እጅግ በጣም በርካታ ሰው በኢትዮጵያ ላይ የቆረጠውን ተስፋ የሌለውን ተስፋ ያቆጠቆጠበት ይመስለኛል እና ይሄ ወደኋላ እንዳይመለስ ሙሉ ድጋፍ ሰጥቶ መሄድ ያስፈልጋል። በዚህ ምክንያት ነው አሉላ ቅድም የጠቀስከው አሁን እሁድ ዕለት እዚህ አሜሪካን ውስጥ በዚህ ጉዳይ ዙሪያ ፕሮፌሰር አለማየሁ ገብረ ማርያም ባለበት ስብሰባ እናካሄዳለን። አሁን ማንም መቀመጥ የሀገሪቱን ነጻነት፣ የሀገሩን እድገት የሚፈልግ ሁሉ መቀመጥ ያለበት አይመስለኝም። አንድ ትልቅ ሚስጥር ይሆናል ያልኩት የጠቅላይ ሚኒስትሩ አካሄድ ከሌሎቹ ሊለይ የቻለውና ይህን ለውጥ ሊያመጣ የቻለው በአስተሳሰባቸው ማዕከል ያደረጉት ኢትዮጵያን ነው። ፓርቲያቸውን ኢህአዴግን አይደለም። ፓርቲያቸውን ኦፒዲዮን አይደለም። ኢትዮጵያን ማዕከል ስላደረጉ ነው እንደዚህ ሀሳባቸው ተበትኖ ሰውን ሁሉ ሊያሰባስብ የቻለው እና በጣም በጣም ለኢትዮጵያ ትልቅ ነገር ነው፣ የማይጠበቅ ነገር ነው። ይሄ የእግዚአብሔር እርምጃ ውስጡ ያለበት ነው የሚመስለኝ። አመሰግናለሁ። አቶ ብርሃነ መውሃ ቃ የተናነቆት የገለጹት ከመጡበት ከግል ህይወቱ ጋርም ያዛመዱትን አድማጮች የተከታተሉት ይመስለኛል የደስታ ስሜት የተቀላቀለበት መሆኑን እንረዳለው። ወደ ዴይተን ኦሃዮ ልሻገርና ፕሮፌሰር መሳይ በወቅታዊ የኢትዮጵያ ጉዳይ ላይ በተደጋጋሚ በሚጽፏቸው በኢትዮጵያ ታሪክና ማህበረሰብ ህይወት ላይ ከጻፏቸው ዳጎስ ያሉ መጽሐፍት ባሻገር ያለማቋረጥ በሚጽፏቸው ጽሁፎች ይታወቃሉ። የቅርብ ጊዜዎቹ ምናልባትም አሁን ወደምንነጋገርበት ጉዳይ ያመጡናል የታድሶ ለውጥ እውንነት ወይም ይኖራል አይኖርም ሳይሆን ጠቅላይ ሚኒስትሩን የማገዝ የመንግስቱን ኃይል የማጠንከር ጉዳይ እንጂ ያሉበትን ባለፈው ሚያዝያ ወር ሲጽፉ፣ ባሳለፍነው ግንቦት ወር የጠቅላይ ሚኒስትሩ ደጋፊና ተቃዋሚዎችን ይልቁንም በመንግስቱ ውስጥ ያሉ ኃይሎችን የተመለከተ ጽሑፍ ባለፈው የግንቦት ወር ጽፏል። በግርድፍ ነው ወደ አማርኛ ለመመለስ የሞከርኩት ፕሮፌሰር መሳይ ይሄንን ስሜት በቅርበት እየተከታተለ ለውጡን ለመተንተን እንደሚጥር አንድ የምርምር ሰው ዛሬ ያለንበትን ሁኔታ እንዴት ነው የሚገመግሙት? እሺ፣ አመሰግናለሁ። መጀመሪያ የተለየ ሰልፉን አስመልክቶ ከሁሉ የተለየ የሚያደርገው ለመጀመሪያ ጊዜ ይመስላል በኢትዮጵያ ውስጥ መንግስትን ለመደገፍ ያለውን ጠቅላይ ሚኒስትን ለመደገፍ ህዝቡ ሲወጣ እስካሁን ድረስ ያየ ነው ሰልፍ ሲደረግ ያው መንግስትን ለመቃወም ነው። አሁን ግን ነገሮች ለወጥ ብለው ያለውን መንግስት ለመደገፍ በግብታዊነትም ህዝቡ ተነስቶ በሰላማዊ ሰልፍ እንደግፍ ማለቱ በእውነቱ ኢትዮጵያ ውስጥ አዲስ ነገር ነው። ይህንን መጀመሪያ ነገር ፈልጋለን። ሁለተኛ ጠቅላይ ሚኒስትር አብይ አመጣጥና አነሳስ እንዴት ይታያል የሚለው ሁሌ እንዲህ አይነት ነገር ሲፈጠር ምንም ጊዜ ቢሆን እውነትም ነገሮች ወደዚህ የማዘንበል አዝማሚያ ኖሯቸውም ቢሆን ክስተቱ ሲፈጠር ክስተቱ ሲሆን የተለየ ነገር ነው። ማንም ይሄንን በቅድሚያ መናገር አይቻልም። ነው ግን ሲሆን መለስ ብለን አሁን ደግሞ ስናየው አንዳንድ በሌሎች ሀገር የተፈጠሩት የታሪክ ሂደቶች ይህንን ክስተት ያለፉበትና ሌሎች ሀገሮች እንዲህ አይነት ነገር እንደተፈጠረ ማየት እንችላለን። ለምሳሌ በራሽያ ውስጥ ያው በሶቪየት ዩኒየን ጎርባቸው የተጫወተው ሚና በብዛት ያው ሶቪየት ዩኒየን ራሱ በነበረው ቅራኔ ውስጥ መውጣት ሲያቀተው ከውስጥ ከራሱ ከፓርቲው ከገዢው ፓርቲ አንድ ሰው ወጥቶ ያው የመጣውን ለውጥ እናውቀዋለን እና እንዲህ አይነት ሁኔታ አይተናል። በቻይናም ለምሳሌ አሁን እንደ ደንዚያው ፒንግ ለምሳሌ ትዝ ይለኛል፣ እሱም እንደዛ ቻይና ሜጃ መውጫ ያባጣበት ጊዜ ከውስጥ ነው የለውጥ ኃይል የተነሳው እና አሁን ቻይናን ያለችበትን ደረጃ ያደረሷት እና አይደንቅም እንግዲህ ምንድን ነው እዚህ ላይ ማየት ያለብን አንድ ያለ መንግስት ሲንዛዛ ማለት ወይ አይቀየር ወይ ያለውን ነገር አያሻሽል ዝም ብሎ በራሱ መቀጠል ሲፎክር በተወሰነ ደረጃ በተወሰነ ደረጃ ወይም ከውጭ ኃይሎች ይገለብጧት አለ እዛ ደግሞ ከውስጥ ያሉ ኃይሎች ይነሳሉ። ይሄ ተደጋግሞ የታየ ነገር ነው። ብዙውን ጊዜ የውስጥ ኃይሎች ብቅ አይሉም፣ ነገር ግን አልፎ አልፎ ይደረጋል እና የኢትዮጵያ ደግሞ ልዩ ሁኔታ የሚያደርገው ምንድነው? እነዚህ የውስጥ ኃይሎች ተደማጭነት አግኝተው ወደ ስልጣን የቀረቡት በመጀመሪያ ደረጃ የህዝቡ ትግል ነው። በተለይ ኦሮሞ በተነሳው ተቃውሞ እንዲሁም በአማራው ሀገር፣ በእውነቱ እንዲህ አይነት ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርጓል። እንግዲህ ድንገት የመጣ አይደለም። ህዝቡ ባይነሳ ኖሮ ሁሉ ችግር ባይመጣ ኖሮ ምንም ነገር አይፈጠርም ነበር። እንመልከት ኢህአዴግ ራሱን ለመለወጥ ብዙ እድል አጋጥሞት ነበረ። በተለይ ደግሞ ያው በፊቱ ጠቅላይ ሚኒስትር ባረፉ ጊዜ ኃይለማርያም ደሳለኝ ስልጣን ላይ ሲመጡ እሳቸው መጀመሪያ ጊዜ ሞክረዋል፣ ትንሽ ወደ ለየት ያለ ቦታ አገሪቷን ለመውሰድ፣ ግን ወዲያው ተመቱ። ከዛ በኋላ ምንም መንቀሳቀስ አልቻሉም። ያው መጨረሻ ላይም ጨርሶ የቲፒኤልኤፍ መሳሪያ ሆነው አለፉ። የረዳቸውም ሁኔታ የለም ነበረ። እሳቸውም እንግዲህ እንደ ጠቅላይ ሚኒስትር አብይ ያህል ብዙም ነጻነቱ አልታገሉም፣ ግን እድሉ ተበጥሮ ነበረ ያሌ ለመቀየር። እንግዲህ ደግሞ ሌላው ከህዝብ ትግል ውጪ ሌላው ተጨማሪ የሆነው የኢትዮጵያን ፖለቲካ ሁኔታ ስናይ ጠቅላይ ሚኒስትሩ በጣም በጣም ወሳኝ ባለሙሉ ስልጣን ነው። ህገ መንግስቱን ሲነበብ ስርዓቱ ካለ ጠቅላይ ሙሉ ስልጣን ሙልሰን ካልያዘ ስርዓቱ በትክክል ሊሰራ አይችልም። መለስ ይሄን ሲቀርጸው ለራሱ ነው የቀረጸው። የጠቅላይ ሚኒስትሩን ሚና ሲቀርጽ ለራሱ አጎን ነው የቀረጸው፣ እና ያንን ጠቅላይ ሚኒስትር እንዳልነበረ ማድረግ ስልጣኑን መገፈል እና ማሳነስ፣ ያ የነበረው ስርዓት ራሱን የመከላከል እና የማሻሻል ሁኔታዎች በሙሉ እንዳይከሰቱ ያደርጋል። በመሆኑም የማይፈታ ሁኔታ ውስጥ ገቡ በሙሉ ስርዓቱ። ማንም ማንም ከዛ ሊያወጣቸው አልቻለም ነ ምክንያቱም ጠቅላይ ሚኒስትሩ ምንም ስልጣን ስለሌለው እና በተለያዩ በተከፋፈሉ ብዝኖች ሀገሩ ይመራ ስለነበር እንዲህ አይነት ችግር የህዝቡ እምቢታ እና አመፅ እየበዛ ሲሄድ እንኳን የለም አንድ ነገር እናድርግ፣ እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግ እና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም። ይላሉ ባፋቸው ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታው ስለገባን ነው። እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይቻላል፣ እና ዝም ብሎም አይደለም የመጣው ማለት ራሱ ነባራዊ ሁኔታ ያመቻቸውም ነገር ነው። እንግዲህ እዚህ ላይ የለውጥ ኃይሎቹ ከውስጥ የመጡት የለውጥ ኃይሎች የራሳቸው አስተዋጽኦ አለ። ነገር ግን ሁሌ ማየት ያለብን እንግዲህ ታሪክ ለምንም ጊዜ እድል ይሰጣል፣ በተደጋጋሚ ጊዜ ለመለወጥ እድል ይሰጣል። ግን ያንን እድል ሰዎች ካልተቀበሉ ያው የመጨረሻው ነገር ይመጣል፣ ወይም ይሄ ነገር ወደ አብዮትና ወደ ምስቅልቅል ነበር የሚሄደው። አለዛም ደግሞ ከውስጥ የተነሳ ሁኔታ ንት መሻሻል ነበረበት። በኃይለ ሥላሴም ጊዜ ተደጋግሞ ተደጋግሞ እንዲህ አይነት ሁኔታ ቀርበዋል። ግን ያው መጨረሻ ላይ ደርግ መጣ ስልጣኑ ስለወሰደ ከውስጥ የሚመጣው ለውጥ አልተቻለም። ምሳሌ አሁን ብዙዎቹ ምን እንደ ጻፉ ምን እንደሚያስቡ ባይር ስላሴ ጊዜ እናውቃለን። እና ሞክረዋል፣ አንዳንድ ነገሮችን ሞክረዋል። ግን ሶሻሊዝም ተባለ እና ምንም ከውስጥ የሚመጣ ለውጥ አያስፈልግም ስር ነቀል ለውጥ ነው የምንፈልገው ብለው ያው በእሱ ተነስቶ እንግዲህ አቤት ውስጥ ገባል እና እንዲህ አይነቶች ሁኔታ ለማሳጠር ያህል እንግዲህ እንግዲህ አሁን መጠንቀቅ ያለብን ጎርባቾቭ ላይ የደረሰው ነገር እንዳይደርስብን ነው። ማለት ጎርባቾቭ ያው መጨረሻ ላይ ወደ ፑቲን ነው የሄደው። ተመልሶ ሊመጣ ይችላልና ተስፋ ማድረግ ጥሩ ነው፣ ነገር ግን ከችግሩ ወጥተናል ጨርሶ አይደለም። መልካም፣ ከዚህ ነጥብ የሚለጥቅ ሀሳብ ጋር ወስዳችኋለሁ። ፕሮፌሰር መሳይ አንኳር አንኳር ነጥቦችን አንስተዋል። በልማድ የቀዝቃዛው ጦርነት የሚባለውን በሩሲያ ውስጥ ብቻ ላለው ሁኔታ ሳይሆን ያለምን ሁኔታ የቀየረ ክስተት ኋላ የተከተለው ሁኔታ አገሪቱን በመምራት ላይ ያሉትን የሩሲያውን መሪ ቭላዲሚር ፑቲንንና ስርአታቸውን የጠቀሱበት የመደናቀፍን ሁኔታ ከግምት አስገብተዋልና አቶ አበባ የመደናቀፍ እድል ሊፈጥሩ ይችላሉ የሚባሉ ምናልባትም ስጋት ያደረባቸው ምናልባትም የቀድሞ ሁኔታዎች የተለወጡበትን መንገድ ሙሉ በሙሉ ብዙዎች የተቀበሉት በሚመስለው መንገድ ያልተቀበሉ ክፍሎች እዛው ስርአት ውስጥም እዚሁ መንግስት ውስጥ አሉ እና ላለመደናቀፉ ወደሚፈለገው አቅጣጫ ለመሄዱ አደጋዎቹ የትኞቹ ይመስሎታል? ምንስ አይነት ሁኔታዎች በእርግጥ ወደሚፈለግ በዚያች ሀገርም ሆነ ህዝቧ የሚበጀ ሁለንተናዊ የለውጥ አቅጣጫ ወደ ዲሞክራሲ ይወስዳል ይላሉ? አድማጮች ውይይቱ አላበቃም። ተከታዩን በሰሞኑ ፕሮግራማችን እናቀርባለን። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሐሪክ ላይ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለነው ደግሞ ጽዮን ግርማና እኔም ሰሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። ለሀገር ውስጥ ተፈናቃዮች ድጋፍ እየተሰበሰበ ነው። ኢትዮጵያ ውስጥ በግጭቶችና በሌሎችም ችግሮች ከየመኖሪያ ቤትና መንደሩ እየተፈናቀለ ያለው ሰው ቁጥር እያሻቀበ መጥቶ ወደ ሁለት ሚሊዮን መጠጋቱን የዓለም የስደተኞች ቀን ታስቦ የዋለ ዕለት ባለፈው ረቡ ተገልጿል። በተለይ በቅርብ ወራትና ሳምንታት ከኦሮሚያ የተለያዩ አካባቢዎች፣ ከቤንሻንጉል ጉሙዝና ደቡብ ውስጥም ሐዋሳ ከተማ ላይ የደረሰው መፈናቀል አፋጣኝ ምላሽ ያስፈልገዋል ያሉ አንድ አባትና ተባባሪዎቻቸው በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የእርዳታ ማሰባሰቢያ ዘመቻ ጀምረዋል። ሰለሞን አነጋግሯቸዋል። እኔ አባ ጴጥሮስ እባላለሁ። በህጋዊ ቅዱስ ሲኖዶስ የአውስትራሊያ ጳጳስ ነኝ እና እዚህ አሜሪካም አልፎ አልፎ በአትላንታ ቅዱስ ገብርኤል ቤተክርስቲያን አገለግላለሁ እና በየቦታውም እየዞርኩ የወንጌል አገልግሎትና የቤተክርስቲያን አገልግሎትን እሰጣለሁ። እስቲ ሰሞኑን ስለጀመራችሁት እንቅስቃሴ ትንሽ አጫውቱኝ። ሰሞኑን ብቻ ሳይሆን ባለፈው፣ ይሄ በተለይ በኢትዮጵያ መፈናቀል የሚለውን ነገር አጠቃላይ በተከሰተበት በተለይ በሞያሌ፣ በሱማሌ በጣም ብዛት ያለው ህዝብ መፈናቀል ትንሽ አሳስቦ ስለነበረ ከዚያ ጋር ደግሞ ትብብር ለኢትዮጵያ የሚረዳ በእናቱ ታማኝ የሚመራ ድርጅት ያንን ነገር ይሰራል ሲባል ስለሰማን፣ እኔ እዚህም ባለፈው በነነው የጾም ምክንያት አድርገን እንደገና ደግሞ አውስትራሊያም በማገለግልበት ቦታ ህማማትን ጾም ምክንያት አድርገን ሰው አንድ ነገር ማድረግ እንዳለበት ተሰማን እና በዚያ ዙሪያ ላይ ትንሽ ያለ በጣም ብዙ አለን በጣም ትንሽ ገንዘብ መሰብሰብ ጀመርን። እና አሁን ስናየው ምን አድርጋችሁ ነው? ምንድን ነው ያደረግነው? በቃ ቀላል የሆነ ሰው ለእግዚአብሔር ብሎ የተወውን ነገር ቀላል የሆነ ነገር ሰው ትንሽ ነገር ማድረግ ቢችል ያደረግነው ምንድን ነው? ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችንም እንደምናውቀው ሰባት የጾም አይነቶች አሉ። አጽዋማት የምንላቸው እኛ የጾም ጊዜያት በቀን ሲቆጠሩ አንድ መቶ ዘጠና እስከ ሁለት መቶ ሀያ አምስት ቀኖች ይሆናሉ፣ በአመት የምንጾማቸው ማለት ነው እና በእነዚህ ጾሞች ውስጥ የምንተወው ያው ብዙ ጊዜ ቁርሳችን ነው። አንዳንድ ጊዜ ምሳቸውን የማይበሉ አባቶች ያሉ ትንሽ በገድሉ ጻና ያሉት ሰዎች ግን፣ ሌላው ተራው መመን ቁርሱን ነው የሚተወው። ስለዚህ የአንድ ሳምንት ቁርስ አንድ ሰው ቢሰጥ በዚህ በምዕራቡ ዓለም ምናልባት አንዳንድ ቦታ ላይ አምስት ዶላር ሊወጡ ይችላሉ አንዳንድ ቦታ ላይ ደግሞ ሁለቱን ሶስትም ሊወጡ ይችላሉ ግን በአብሬጅ ማውጣት የምትችሉት ስንት ነው ብለን ጠይቀናቸው አምስት ዶላር እናወጣለን አሉ ስለዚህ እዚህ የአትላንታ አካባቢ የሶስት ቀን አምስት ዶላር ሶስት ጊዜ አምስት አስራ አምስት ዶላር አንድ ሰው በሶስት ቀን ቢያወጣ የመቶ ሰዎች ቢሰበሰብ ወደ አንድ ሺህ ምናምን ይሆናል ማለት ነው እና እሱ ቀላሉ ነገር ነው ምክንያቱም አንደኛ ትተነዋል አልበላነውም ያልበላነውን ነገር ለእግዚአብሔር ክብር ማውጣት ነው አንደኛው እሱ ነው ሁለተኛው ስንተው እራብ ይሰማናል። ራብ ከተሰማን እኛ ሰዓት ሲደርስ ለመብላት እድሉ ያለን ነገር ግን ተርበው ረዥም ሰዓት የሚቆዩ እራትም ምሳም እንደውም ሁለት ቀን የማያገኙ ሰዎች አሉ። ስለሌላቸው ማለት ነው፣ እየጾሙ ሳይሆን ኑሯቸው ሳይሆን ቢፈልጉም የሚቀምሱት ነገር ስለሌለ ማለት ነው። አተው አተው ነው። እኛ ለእግዚአብሔር ብለን ለሃይማኖት ብለን ሃይማኖቱ አስገድዶን ነው የተው ነው። እነሱ ግን የሚበሉት አተው ነው። ስለዚህ የተራብ ነው ራብ የእነሱ ራብ ይሁንና ይሰማንና ያን የተውነውን ነገር ለእነሱ እናድርገው፣ ነው ያ ነው ዋና መጠን እና እኔ ሳስብ በአጠቃላይ በኢትዮጵያ ውስጥ እንዳልኩት ከአንድ መቶ ዘጠና አምስት እስከ ሁለት መቶ ሀያ አምስት ቀኖች አሉ። ያንን ሁሉ ትተን የአምስት ቀን እንኳን አስር ሺህ ሰዎች በአምስት ቀን አስር ሺህ ሰዎች አምስት አምስት ዶላር ቢያወጡ ሀያ አምስት ዶላር ይሆናል ማለት ነው አምስት ጊዜ ሀያ አምስት እኔ የሂሳብ ሰው አይደለሁም። የመጽሐፍ ቅዱስ አጥኔታ ነኝ እንጂ ያንን ብናባዛው ምናልባት ወደ መቶ ምናምን ሺ ይሆናል። እሱን እኛም የተውነው ነገር ነው። የተውነው ነገር ነው። ለእግዚአብሔር ክብር ብለን የተውነው ነገር ነው። እንደገና ይሄ ለሌሎቹ ግን በጣም በጣም አስፈላጊ ነገር ነው። ሀያ አምስት ዶላር አንድ ሰው ማውጣት ማለት ምንም አይደለም የተውነው ነገር ነው። ግን ደግሞ ያ ሀያ አምስት ዶላር ወደ ሌላ ሲሄድ ምን ያህል ነፍሳት እንደሚያተርፍ ተገነዘብን ማለት ነው። ስለዚህ እንዲህ ቢያደርግ ሰው በየቤተ ክርስቲያኑ፣ አንደኛ ሰው ስለሆን መርዳት ያስፈልገናል ሰው ሰው በመሆናችን ብቻ። ሁለተኛ የሚረዱት የተቸገሩ ሰዎች ናቸው። የተቸገሩ የሚበሉት፣ የሚጠጡት፣ የሚቀመጡበት ያጡ። በቀደም ዕለት አይ ነበር ጠቅላይ ሚኒስትሩ ህደው እዚህ አዋሳ ላይ ህፃናቱ ሰፍሰፍ ብሎ ሲያለቅሱ ሽማግሌዎቹ እንዴት ይሰቃዩ እንደነበር በቃ ልብን የሚረብሽ ነገር ነው። ይሄ ያውም እንግዲህ ከሀገራቸው ነው። ከሌላ ቦታ አሁን እንደሰማነው ከዚህ ከደቡቡ ተሰደው አማርኛ ተናጋሪዎቹ ሰዎች በአፋርና በአማራ ክልል መካከል ምድረ በዳ በቀልም አለ በረሃ ውስጥ ነው የወደቁት። እነዚህ ሰዎች ውሃ እንኳን የላቸው፣ መኝታ ቦታ የላቸው፣ የሚበሉት የላቸው፣ ምን ያህል እንደሚያሳዝኑ እና ይህን የሚሰማ ሰው እንዴት ነው አሁን ይሄ ይሄ ዘመን እንደውም ይሄ ሳምንት ጾም ነው በኛ የሐዋርያ ጾም ይባላል። ክርስቲያኖቹ ይጾማሉ። አሁን ከአሁኑ ጀምሮ እንኳን እስከ ሐምሌ የአምስት ቀን ድረስ አንድ አስር ቀኖች ቢኖሩ፣ የአስሩን እንኳን ትተን የአምስቱን ቀኖች እንኳን ብንሰጥ ስንት ሰው እንደሚረዳ ሁላችን እናውቃለን። ስለዚህ ዋና መልእክቱ አንድ ወገኖች ናቸው። ሁለት የተቸገሩ ናቸው። ሶስት የሚረዱት ኢትዮጵያውያን ናቸው። የሚረዱት ኢትዮጵያውያን የእኛ ሰዎች ናቸው። እኛ እዚያ ብንሆንስ? ምናልባትም ግማሾቻችን እኮ ከዚያ አካባቢ የመጣን አሁን ችግሩ ካለበት አካባቢ የመጣን ሰዎች ነን። ባይሆንስ ሰው በመሆናችን ማድረጋችን ሶስተኛው ደግሞ ወቅቱ ነው። በእውነት አሁን በኢትዮጵያ ያለው የለውጥ እንቅስቃሴ ጥሩ ነገር ነው። በእውነት ተስፋ ያለው ነገር ነው። እኔ አሁን የመጡ አዲስ የመጡ መሪም በእውነት ከቤተ ክርስቲያንም ከአማኙ ማህበረሰብ ከጸሎት ጋር እርዳታም ይፈልጋሉ ሰው በየቦታው አንድ ሰው ስንቱን ስንቱን ሊያደርገው ይችላል። እና እነዚህ ነገሮች ተሰባስበው በእውነት አሁን ህዝባችን መርዳት የምንችልበት ወቅት ነው ብዬ አስባለሁ። ለዚህ ነው እንዲሁ ዝም ብዬ የገባሁበት እና ብዙ አይደለም እውነት እንነጋገር ከተባለ እንዲሁ አንድ ቤተ ክርስቲያን ሁለት ሺ ብር ቢወጣ ሶስት ሺ አንድ ሺ እንኳን ቢወጣ በጣም ብዙ ነገር ነው። ብዙ ነገር ነው ለነሱ። ለእኛ ግን በጣም ጥቂት ነው። አባታችን መቼም ሰው መስጠት እንኳን ቢፈልግ መስጠት የሚችልበትን መስመር ማወቅ አለበት። እርሶ የሚመሩት አካል አለ። ተደራጅታችሁ ነው የምትንቀሳቀሱት? የት ነው የምትገኙት? እነዚህንስ ደግሞ ለህዝብ አሳውቃችኋለሁ። አሁን እኛ እየሰብስበን እየሰጠን ያለ ነው። ለዚህ ግሎባል አሊያንስ ለሚባሉ ሰዎች ነው። እነሱ ሰው አሳይተውናል የሰጡትን ቦታ። ባለፈው እኔ እንዳልኩ አውስትራሊያ ሁኜ ወደ አምስት ሺህ የሰበሰብነውን ገንዘብ ወደ ሶስት ሺህ ምናምን የዚህ ሀገር ዶላር ሰጠናቸው። እሱን አድርሰው ደብዳቤ ጻፉልን። አካውንትም አላቸው እነሱ። ምናልባትም ሰዎቹ አሁን እየሰሙን አልብዬ አስባለሁ። አካውንታቸውን በዚህ ሊልኩ ይችላሉ። እና እነሱ ሁለት ነገር አላቸው። እነሱ አንደኛ ኢትዮጵያውያን ናቸው፣ ሁለተኛ ሌላ ላስተዳደር ለምን ብለ ነው የሚወስዱት ገንዘብ አለ ብዬ አላስብም። እስካሁን ድረስ እዚ አደን ለመርዳት ሰው እንቸገራለን። የፖለቲካ ችግር አለ ይባል ነበር። አሁን ግን ያ ሁሉ የለም ብዬ አስባለሁ። አሁን እንኳን ገንዘብ ሰው የሚረዳ ተገንቶ፣ እንደውም ህዝቡም ራሱ ተቃዋሚ ሁሉ ግባ ተብሎ አዋጅ ታውጆለታል። ስለዚህ እነዚህ ሰዎች ያደርሳሉ እነሱ ግሎባል አንያንስ የሚባሉ ሰዎች ያደርሳሉ። እኔም እዚያ ውስጥ አባል ነኝ። አባል ጭምር ነው እንደዚህ ይምላል አ እውነትን ነው። እኔም አይቻለሁኝ። ከዚህ በፊት በተለያዩ ምክንያቶች በውጭ የነበሩ ኢትዮጵያውያን ተሳደው ተባረው ወደ ሀገር ሲመለሱም ድጋፍ ሲሰጡ አውቃለሁኝ። በሌላም በኩል ደግሞ በተለያዩ ሌሎች አጋጣሚዎች እንዲሁ ችግር ላይ ለወደቁ ኢትዮጵያውያን ድጋፍ እንዲደርስ ሲረባረቡ አውቃለሁኝ። እኔም ነገር ግን አሁን ጥያቄ ምንድን ነው ያኛው ወደ ኢትዮጵያ የሚደርስበትን መንገድ ነው አሁን እየገለጹልኝ ያሉት። የተሰበሰበው እርዳታ መጀመሪያውኑ እርዳታው እንዴት እናንተ ጋር ይድረስ? በምን ታውቃችሁ? የት እንዳላችሁ ታውቃችሁ? ሰው እርዳታውን ወደ እናንተ ይላቅ? ይኸው አሁን ለምሳሌ ላከልኝ አንድ ሰው ስልክ ቁጥሩ ሰባት ሁለት ዜሮ ስምንት ስድስት ሁለት ስድስት ስምንት ሶስት ሶስት በዚህ ስልክ ቁጥር ሰዎች ቢደውሉ ሊያገኙ ይችላሉ። የዚህ ሀገር ቁጥር ነው እየነገርኩ ያለ የአሜሪካ የአሜሪካ ሰባት ሃያ ስምንት ስልሳ ሁለት ስልሳ ስምንት ሰላሳ ሶስት እሺ። ስለዚህ እንዴት አድርገው ነው የሚሰጡ ለሚለው ነገር ትንሽ ክሌር ላርግ። ለምሳሌ እያንዳንዱ ቀ ቤተ ክርስቲያን ቢሰበሰብ ለቤተ ክርስቲያኑ ሰበካ ጉባኤ ወይም የቦርድ አባል ይሰጣሉ። ይህንን ነው ማወቅ የፈለግኩት ሰው በቅርብ የሚያገኘው ምዕመናን በቅርብ የሚያገኟቸው አካላት የት ይኖራሉ ነው። አዎ እያንዳንዱ አጥቢያ ቤተ ክርስቲያን ነው። እያንዳንዱ አጥቢያ ቤተ ክርስቲያን ለዚህ ቀን ለምሳሌ አሁን የአሁኑ እሑድ ከጸሎት በኋላ የሙዳ በረከትም ከተሰጠ በኋላ ኢትዮጵያ ለተቸገሩ ወገኖቻችን መስጠት የምትፈልጉ ብሎ እያንዳንዱ አጥቢያ ቤተ ክርስቲያን ቢጠይቅ የተሰበሰበው ገንዘብ ለሰበካ ጉባኤው ተሰጥቶ በሰበካ ጉባኤ ወይም በወርዱ በአስተዳደሩ በኩል ወጪ ሆኖ ለእነሱ ይላካል ማለት ነው። እኛ ያደረግነው እንደሱ ነው። እያንዳንዱ አጥቢያ ቤተ ክርስቲያን ራሱ ይሰበስባል። ለዚህ የተዘጋጁ ሰዎች አሉ። እነዚያ ይቀበሉና ወዲያውኑ ባንክ አካውንት ይሰጣቸዋል። በዚያ ባንክ አካውንት ገቢ ያደርጋሉ። እንደዚያ ነው ያደረግነው እኛ ራሳችን ቤተክርስቲያኑና ኃላፊነት የሚወስደው ማለት ነው። ለመሆኑ ከሀገረ ስብከቱ ወይም ከአህጉረ ስብከቱ ጋር ተነጋግራችኋል እናንተ እንዲህ አይነቱ ስራ እንዲህ አይነቱ መመካከር እስከ አጥቢያ አብያተ ክርስቲያን ድረስ እንዲወርድ? ይሄ እንዲሁ ዝም ብሎ እያንዳንዱ አጥቢያ ቤተ ክርስቲያን በበጎ ፈቃደኝነት የሚያደርገው ነው። በሲኖዶስ ደረጃ ውይይት አልተወያየንም። እያንዳንዱ አጥቢያ ቤተ ክርስቲያን እያንዳንዱ ሰው በግል የሚያደርገው ነው። አሁን በሀገረ በቅዱስ ሲኖዶስ ደረጃ በስብሰባ በአስቸኳይ ስብሰባ አድርገን አሁን ገና አልተሰበሰብንም እንጂ በአስቸኳይ ስብሰባ አድርጎ ይህን ለየ ቤተ ክርስቲያኑ ደብዳቤ መጻፍ ይቻላል ብዬ አስባለሁ። ግን አሁን ለዚህ አስቸኳይ ጊዜ ስለሆነ ለዚህ አስቸኳይ ጊዜ ግን እንደው እያንዳንዱ አድባ ቤተ ክርስቲያን ባለበት ይህንን ቢሞክር በጣም ጥሩ ነገር ነው። ምክንያቱም በጣም አስቸኳይ ነው። ይሄ አሁን ሰው እየተራበ ነው፣ አይተናል። በጣም አስቸኳይ ነገር ስለሆነ ለዚያ ነው ይህን እንትን ያልኩት። ተፈናቃይ ሲሉ አባታችን ከየት ከየት ለተፈናቀሉ እንዲደርስ ነው ሀሳባችሁ? ሶስት አራት ቦታ ላይ ያየ ነው እና በዜናም የሰማ ነው አለ። አንደኛው ከቤኒሻንጉል በደቡብ በኩል በዚህ በከፋ በኩል ባለው በዚያ ተሰደው ወደ አማራ ክልል የሄዱ፣ በአፋርና በአማራ በኩል ሄደው የተሰበሰቡ ወደ አንድ ሺህ ሰዎች አሉ እዚያ ውስጥ። ሌላ አሁንም ከቤንሻንጉል ተሰደው ባህር ዳር አካባቢ ያሉ ወደ ስድስት መቶ ነው ስምንት መቶ ሰዎች አሉ እዚያ። እንደገና አሁን በዚህ ሰሞን ከአዋሳ አካባቢ ተፈናቅለው አዋሳ ከተማ ያሉ በጣም ብዙ ሰዎች አሉ። ትናንትና ከትናንት ወዲያ ጠቅላይ ሚኒስትሩ ሄደው ሲጎበኟቸው አይተናል። እነዚህ ሁሉ የአገሪቱ መንግስትና የአገሪቱ ሕዝብ የሚችለው አይደለም። ነገር ግን ከዚህ ያለው ህዝብ እንዳልኩት አምስት ዶላር ቢያወጣ እንኳን ብዙ ገንዘብ ስለሆነ ለውጥ ሊያመጣ ይችላል ነው እና፣ የተፈናቀሉት የተለያየ ቦታ ላይ ነው። አሁን በቃ በየቦታው እኮ መፈናቀል አለ። አሁን ግን ስፔሲፊክ ለጠየቀኝ ጥያቄ ከደቡቡ ተሰደው በአፋርና በአማራው ክልል በረሃ ምድረ በዳ ውስጥ ነው ያሉት። እንደውም ነው የሚባለው ህደው ያዩቸው ሰዎች አሉ። ፎቶግራፍም የደረሰን ነገር አለ። እሱ በጣም አስቸኳይ ነገር ነው። ውሃ እንኳን የላቸውም ሰዎቹ። ሌሎቹ ባህር ዳር ያሉት ናቸው። ሌሎቹ አሁን እንዳልኩ እዚህ አዋሳ ከተማ አካባቢ ከቤተክርስቲያኑ ተ ተጠግተው ያሉ ስንት ሰዎች አይታችሁ እንደሆነ በቴሌቪዥንም አይቻቸዋለሁ። እነሱ ናቸው። ለነገሩ ሀገሪቱ ውስጥ መፈናቀል ከዚህ በግጭቱም በምኑም እየበዛ የዓለም የስደተኞች ቀን ታስቦ ሲውል ኢትዮጵያ አንዱ የሚያሰጋት ጉዳይ እንደሆነ መፈናቀል ሲነገር ነበረ። ወደ ሁለት ሚሊየን የሚሆን የሀገር ውስጥ ተፈናቃይ በተለያዩ አካባቢዎች እንደሚገኝ ነው የሚታወቀው እና እናንተ ይህንን እንቅስቃሴያችሁን ስትጀምሩ ያጠናችሁት ነገር አለ ወይ? በቁጥር ያስቀመጣችሁት፣ በጊዜ ለክታችሁ ያስቀመጣችሁት ሐሳብ አለ? ለምሳሌ በዚህን ያህል ጊዜ ይህንን ያህል ገንዘብ ሰብስበን ለዚህን ያህል ሰው እንዲደርስ እናደርጋለን ወይ ምግብ የሚሆን ወይ ልብስ የሚሆን መጠለያ የሚሆን ብላችሁ ያሰባችሁት አለ? ይሄ እንኳን ሪል የተደራጀ ነገር እኮ አይደለም። ይሄ አስቸኳይ ነው። እንደምታውቁ ድርጅቱ ራሱ የተቋቋመው በአስቸኳይ፣ ዝም ብሎ በአስቸኳይ ጊዜ ነው የተቋቋመው። አሁንም ኢመርጀንሲ ነገር ሲመጣ ለዚያ ኢመርጀንሲ የሚውል ነው እንጂ ስፔሲፊክ የሆነ የተጠና ነገር የለም። ነገር ግን እንደው እሳት ለማጥፋት ለመረባረብ ነው። አሁን እናንተ እያሰባችሁ ምክንያቱም ልጆች እየተራቡ ነው። እርጉዞች መውለድ እያ መለካካታቸው ነው። የወለዱ መጫቶች የሚበሉት እያጡ ነው። ሽማግሌዎች የሚጦራቸው እያጡ ነው። ትንሽ ልብስ እንኳን የሚጠጥ የለም። ምንም ነገር የለም። ስለዚህ ልክ ሞሰብ እንጀራ ከሌለ ወዲያውኑ ቶሎ ጋግሮ ለልጆች እንደማቅረብ አይነት ነገር ነው እንጂ ይሄ የተጠና- እስከዚያ ድረስ መጭ ወሰደ እስከዚያ ድረስ እኮ ሊሰዳ አልቻለም። ነገር ችግሩ ራሱ ኢትዮጵያውያን እንግዲህ በየቦታው ነው ያሉት። በአውሮፓም አሉ፣ በመካከለኛው ምስራቅም አሉ፣ አፍሪካ ውስጥም የተለያዩ ሀገሮች አሉ፣ ደቡባዊ አፍሪካን ጨምሮ ያው እርሶም አባት የሆኑበት የአውስትራሊያም አህጉር አለ እና በነዚህ አካባቢዎች ሁሉ ሰው እንዲንቀሳቀስ የዘረጋችሁት አሰራር ወይም እንደዚሁ አሁን እንደነገሩኝ እንደው የፈጥኖ ደራሽ ነገርም ቢሆን በውክልና ደረጃ እንኳን ያስቀመጣችሁት ያሳሰባችሁት ሰው አለ? በአውሮፓ ሰዎች እንዳላቸው አውቃለሁ። አውስትራሊያ እንዳልኩት እኛንን የጀመርነው ነው ሰበካ ጉባኤ እያንዳንዱ ሰበካ ጉባኤ ይህንን ማድረግ ይችላል። አውስትራሊያ አካባቢ ከዚህ አካባቢ በቀደም እንኳን ስብሰባ ተሰብስበን አሁን ዲሽ አካባቢ አስቸኳይ ግብረ ኃይል ተቋቁሟል። በዚህ በየቤተ ቤተ ክርስቲያኑ የሰበካ ጉባኤ ሊቃነ መናብርት ስብሰባ አድርገው ነበረ። እያንዳንዱ የሰበካ ጉባኤ በያለበት ይህንን ነገር ማድረግ እንዲችል ጥሪ ቀርቦለታል። አውሮፓ ግን እንዳለ አውቃለሁኝ አቶ አታማኝ እንደዚህ ሄዶ ፈንድርዚንግ ማርጓል ያ ኮሚቴ እንዳለ ይገባኛል እረዳለሁ። በእነሱ በኩል ለማስተባ ለማስተባበር ማለት ነው። አው በዚህ በኩል ለማስተባበር። ስለዚህ በየአካባቢው ትንሽ ትንሽ ነገር አለ፣ የተደራጀ ሳይሆን ትንሽ ትንሽ ነገር አለ። እንዳልኩት አውስትራሊያ፣ ያው ዋናው ቤተክርስቲያን መድኃኔ ዓለም ነው። መል እሱ ያው ያን ጊዜ ስራ ስለጀመርነ ነው ሰበት አጉባኤው ይህን ያውቃል። አንድ ቀን ቢጠየቅ ሰው ይህን ያደርጋል፣ እያንዳንዱ ይህን ያደርጋል። በመድኃኔ ዓለም አማካኝነት መላክ ይቻላል እና አድራ ቤተክርስቲያኑ ራሱ ገብቶታል አውስትራሊያ አካባቢ እዚህ አካባቢም አሁን እንዳልኩት ዲሲ አካባቢ ሰዎች ተቋቁመዋል። በቀደም ስብሰባ ተደርጎ በዚያ ውስጥ ኃላፊነት የወሰዱ ሰዎች አሉ እዚያ ዲሲ አካባቢ። እነ ይሄ ግሎባል ኤዳንስም ራሱ ታክስ ፎርስ የሚል ነገር አቋቁሟል ራሱ፣ ለዚህ ስፔሲፊክ፣ ለዚህ ለሆነ ጉዳይ ማለት ነው። እዚህ ይህንን ነገር ያደርጋሉ አሉ እና አሁንም ይሰሙኛል ብዬ አስባለሁ ይህንን ውዲያውኑ ለየሰው ይልካሉ ብዬ አስባለሁ። የመጀመሪያውን እርዳታችሁን፣ ከአሁን በኋላ የሚሆነውን በዚህ ጊዜ እንልካለን ወይም ለዚህ ጊዜ ስንት የሚሆን ስንት ነው ምለው አነሰ በዛ ሳይባል በዚህ ጊዜ ለመላክ እናስባለን የምትሉበት ጊዜ አለ። እኔ በቀደም እንደተነጋግር ነው በአንድ ሳምንት ውስጥ መላክ አለብን ብለን እናስባለን። ምክንያቱም ከዚያ በኋላ ምን እንደሚሆን ማናቅም። በአንድ ሳምንት ውስጥ ከተገኘ አስር የሚገኝ አምስት የሚገኝ እስከ ጁላይ ፎር ድረስ የተወሰነ ነገር መላክ ያስፈልጋል ብዬ አስባለሁ። ምክንያቱም የአሁኑ ውህድ ትንሽ ነገር ይገኛል ብለን ስለምናስብ የአሁኑ ውህድ ትንሽ ነገር ከተገኘ በሚቀጥለው ይሄዳል ብዬ አስባለሁ። አባታችን አመሰግናለሁ። ለጊዜው እንግዲህ ጥረታችሁ፣ ሀሳባችሁ የሰመረ የተሳካ እንዲሆን እመኛለሁኝ። እኔም በጣም አመሰግናለሁ አቶ ሶሎሞን እንዲህ አይነት እግዚአብሔር ይባርካችሁ። በእውነት መቼም ቪኦኤ ሁልጊዜም የችግር ጊዜ እናንተ ናችሁ ዋናውን ነገር የምትሰሩት። በእውነት ሀሳቡ ቢኖር ለሰው ካልደረሰ ምንም ነገር ሊሆን ስለማይችል እግዚአብሔር ይባርካችሁ ያቆያችሁ። የሀገር መኩሪያ ናችሁ፣ ሁልጊዜ የሀገር መኩሪያ ሆናችሁ ኑሩ። ሀገራችንም እግዚአብሔር አሁን የተጀመረውን ሰላም በእውነት ከፍጻሜ ያድርስልን። በጸሎትም ሁላችንም የምንጥቃ እግዚአብሔር ይባርክል። አሚን አሚን። አባታችን ደናምሽ ዴርቶ ጋዳ እኔ ብዕር እንጂ ሰይፍ የለኝም። አልጠብቃችሁም። ለጉስቁልናችሁ ለድወያንነታችሁ ሁሉ ማንም ተጠያቂ አይሆንም። ራሳችሁን አድኑ። ሁላችንም የራሳችን በሽተኞችና የራሳችን ዶክተሮች ነው። እኔ ራሴ የራሴ ታማሚ፣ የራሴ አስታማሚ፣ የራሴ ዶክተር ይሆን። የላይኛው ደራሴ የፈጠርኝ አስተኔ ገጸ ባሕሪ ነኝ ሁላችንም የላኛው ደራሴ የፈጠረን ገፀ ባህሪያት ነው። አዎ፣ በእርግጥ እኔ ፈጣሪያችሁ ነኝ። ስለ እናንተ ኃጢአት ግን በመስቀል ላይ አልቸነከርም። ስለ እናንተም ከእናንተ በላይ አላውቅም። እኔ ከላኛው ደራሴ የምለይበት አንድ ሌላ ነገር ብትሞቱብኝ በእኔ ዘንድ የማወርሳችሁ ገሃነምና መንግሥተ ሰማያት አለመኖሩን ነው። ያንንም መንግሥተ ሰማያቱም ያለው ከናንተ ውስጥ ነው። በምድር ላይ ኃጥንና ጻድቅ፣ እኩይና ሰናይ ገጸ ባህሪ የለም። ከናንተ በተቃራኒ የቆመ ኃይል እኩይ ስላችሁ፣ እናንተ ደግሞ መልሳችሁ እሱን እኩይ ትሉታላችሁ። ሁሉም ለራሱ ሰናይ ገጸ ባህሪ ነውና ሰናይ እኩይ ስላላዳላ ደረስባችሁ እንጂ አልደርስባችሁም። ዴርቶ ጋዳ ተክሌ ደስታና አለም ፀሐይ ወዳጆ ከሚተርኩት የመጽሐፉ መነባንብ የተቀነጨበ ነው የሰማችሁት። ድንገተኛ አደጋ ለደረሰበት ለዴርቶ ጋዳው ደራሲ ለይስማዕከ ወርቁ ሕክምና ወደ ዘጠኝ ሚሊዮን ብር ያስፈልጋል። የይስማዕከ ወርቁን የጤና ሁኔታ ለመጠየቅ ጠቅላይ ሚኒስትር አብይ አህመድ ደውለውለት እንደነበር ሰምተናል። የወጣቱን ደራሲ የይስማዕከ ወርቁን ጤና ለመመለስ አድናቂዎቹና ሀገር ወዳዶች ሁሉ የበኩላቸውን እንዲያደርጉም ሕክምናውን ለማስተባበር የተቋቋመው ኮሚቴ ጥሪ አቅርቧል። ይስማዕከን እንዴት ነህ ለማለት ስልክ ከደወሉት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝቶ ለመወያየትም ጥረት እያደረገ መሆኑን ኮሚቴው አመልክቷል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። በድርሰት ዘርፍ የዚህ ክፍለ ዘመን ክስተት ነው። ስራዎቹ ከበርካቶች እጅ ደርሰዋል። የእርሱ የአእምሮ ውጤት ከአገር አልፎ ባህር ውቅያኖስ ተሻግሯል። ሮጦ ያልጠገበ ጽፎ ያልጨረሰ ወጣት ሀብት በዚህ አጭር ጊዜም ነው አንቱ የሚያሰኙ ስራዎችን ያበረከተው። ደርቶጋዳን ማን አላነበበም? ይስማከ ወርቁን ማን አላደነቀም? በዚህ ሰዓት ግን ሩጫውን ያወከ ፈጠራውን የረበሸ እክል አጋጥሞታል። ከጠቅላይ ሚኒስትር አብይ አህመድ እስከ ሌሎች ዜጎች እንዲያስቡለት እንዲጠይቁት ያስገደደክል ከሳምንታት በፊት በሀዋሳ ከተማ ያጋጠመው የመኪና አደጋ ያደረሰው ጉዳት አልተወገደም። የተወው ጠባስ አልሻረም። ተጨማሪ ሕክምና እንዲያገኝም ኮሚቴ ተቋቁሞ ጭምር እንቅስቃሴ እየተካሄደ ነው። አደጋው እንደደረሰ በጥቁር አንበሳና በሌሎችም ሆስፒታሎች ህክምና እንደተደረገለት የኮሚቴው አባላት አብራርተዋል። በጥቁር አንበሳ ሆስፒታል ከተደረገለት ህክምና በመነሳት የይስማከ ጤንነት የሚገኝበትን ሁኔታ ያብራራው ከኮሚቴው አባላት አንዱ አርቲስት ሽመልስ አበራ ነው። ሐኪሞቹም እርስ በርስ በመደዋወል ስድስት ሰዓት ተኩል የሚፈጅ የጭንቅላት ቀዶ ጥገና አድርገውለታል። በእለቱ ብዙ ነገሮች አቅም ትከሻው ላይ፣ ሆዱ ላይ ተጨማሪ ህክምናዎች ተደርገውለታል። ቀዶ ጥገና ከዛ በተጨማሪ እንግዲህ በቅርቡ አይኑ ላይም ያለጉ ጉዳት ይሄም ቀዶ ጥገና ይደረጋል። ከዛ በኋላ ግን የተነገረ ምንድን ነው ላይናገር ይችላል፣ ላይሄድ ይችላል። ጉዳቱ ከባድ ስለሆነ ይሄን አክሴፕት ማድረግ አለባችሁ ነበር ያሉት። ግን የእግዚአብሔር ፈቃድ ሆኖ ስማከ ከ14 ቀን በኋላ ተነስቶ መሄድ ቻለግ መናገር ግን አልቻለም ነበረ። በጽሁፍ ነበረ ከኛ ጋር ግንኙነት ያደርግ የነበረው። ከዛ በኋላ ግን አንዳንድ ፊደሎች ማውጣት ሲጀምር ወደ የካቲት ቴራፒ እንዲያደርግ የካቲት ተላከ። የካቲት እንዲናገር ቴራፒ ተሰጠው። የተወሰኑ ነገሮች መናገር ጀምሮ ነበር። እስማከ የሚፈልጋቸውን አንዳንድ ጥያቄዎች ይጠይቃል፣ ወይም ደግሞ ለመናገር ይሞክርና እምቢ ሲለው በወረቀት መግለጽ ጀምሮ ነበር። ከዛ በኋላ መናገሩ ትንሽ እንደቀጠለ የሚጥል በሽታ አብሮ ተከትሎ መጥቷል። ይሄ ያው በዶክተሮቹ የተረጋገጠው ነው። ያ የሚጥል በሽታ በተደጋጋሚ እየጣለው ሲመጣ ይናገር የነበረውን ጭራሽ አንደበቱን ዘጋው ማለት ነው። አሁን የስማከ ከዛ በኋላ ጥቁር አንበሳ የተመላለሰ በኪኒኑ ላይ የሚወስደውን መድኃኒት ለውጥ ከመስጠት ውጭ አሁን ያለበት ሁኔታ እንዳለ ነው ማለት ነው። እንግዲህ ሆስፒታሉም ቦርዱ የሰጠን ወይንም ደግሞ እኛውም በተገኘንበት እሱም አይናገርም እንጂ ይሰማልና ከባድ ሕክምና እንደሚያስፈልገው ለዚህ ወደ ውጭ መሄድ እንዳለበት ግን ሕክምናው አሁንም እስማከን ወደ ተሻለ ቦታ ለማምጣት እንጂ ፈጽሞ ለማዳን አይደለም። ከባድ ነው። ምክንያቱም ያው እሱም ቁጭ ባለበት ነው ቦርዶ የነገረንና ስለዚህ ይህን ልጅ ቢያንስ ነገ ከነገ ወዲያ እግሩ እጁ ከዛ ሌላውም ሌላም ነገሮች ኮንትሮል የማያደርገው ደረጃ ላይ ሳይደርስ እንረባረብ የሚል ነገር ነው ያለው። እንግዲህ አሁን በአሁኑ ሰዓት እስማክ ያለው የጤና ሁኔታ ይህንን ይመስላል። ገና በ31 ዓመቱ ደርቶጋዳ የተሰኘውን ጨምሮ 13 መጽሐፍትን ማሳተሙ በመግለጫው ተጠቁሟል። ዴርቶ ጋዳ ብቻውን እንኳን ከ200 ሺህ ቅጂ በላይ መሸጡ ወደ እንግሊዝኛ ቋንቋ መተርጎሙ ተገልጿል። አደጋው የደረሰው ሊሰራ በሚችልበት ተክቶ በሚሮጥበት ዕድሜ መሆኑም ነው ይበልጥ አሳዛኝ ያደረገው። የተሰባሰቡትም ይሄንን ወጣት ሀብት ለመጠበቅ ወደ ፈጠራ ስራው እንዲመለስም ለማገዝ መሆኑን ነው የኮሚቴው አባላት ያስረዱት በውጭ ሀገር የሚያስፈልገውን ህክምናና የገንዘብ መጠን ያብራራው ሌላው የኮሚቴ አባል ጋዜጠኛ መሳይ ወንድሜነህ ነው ከጥቁር አንበሳ ሀኪሞች ጋር በነበረ ንግግር እንደነገሩን እስከ አራት መቶ ሺህ የአሜሪካን ዶላር ያስፈልጋል የይስማዕከን ህክምና ለማካሄድ ህክምናው የሚካሄደው በሁለት መሰረታዊ ክፍሎች ነው የመጀመሪያው አስቸኳይ ቀዶ ጥገና ያስፈልገዋል አስቸኳይ ቀዶ ጥገናው ጭንቅላቱ ላይ የሚደረግ ነው የመጀመሪያው ቀዶ ጥገና በተደረገለት ወቅት ባለሙያዎቹ እንዳሉት የሰውነታችን የራስ ቅል የአንጎላችን ክፍል የሚከላከለው የራስ ቅላችን አለ። የራስ ቅሉ ክፉኛ ተጎድቷል። ስለዚህ አሁን ከአሁን በኋላ ምንም አይነት ነገር እዛ ጉዳት የደረሰበት የራስ ቅሉ አካባቢ ላይ ቢያርፍ በቀጥታ ሄዶ አንጎሎን ያገኘዋል። ስለዚህ ያን የራስ ቅሉን በተፈጥሮ መንገድ የሚከላከለውን የራስ ቅል በሳይንሳዊ መንገድ በሚገባ አርቴፊሻል መከላከያ ለመግጠም ነው አሁን የሚደረግለት ቀዶ ጥገና ያ ቀዶ ጥገና ማድረግ ማለት ከህመሙ እንዲያገግም ማድረግ ሳይሆን ሌላ አደጋ እንዳይመጣበት መከላከያ ማለት ነው። ሲንቀሳቀስ፣ ወይ ማታ ሲተኛ ሲገላበት የአልጋ ጠርዝ ቢመጣው ምናምን መከላከል አይችልም አሁን ባለበት ሁኔታ የራስ ቅሉ እዚህ ቀዶ ጥገና ያለበት አካባቢ። ስለዚህ የመጀመሪያው ቀዶ ጥገና እሱ ነው። ከዛ በኋላ ዋናው ሕክምና የሚመጣው ከዛ በኋላ ነው። እሱም ባለሙያዎቹ ያሉት የሪሃብሊቴሽን እና ስፒች ቴራፒ የሚባለው ነው። ይሄ በትንሹ ከአንድ አመት እስከ አንድ አመት ተኩል የሚፈጅ የሕክምና ስራ ነው የሚሆነው። ስለዚህ ይህንን የሕክምና ስራ የሚሰጡ ሆስፒታሎች የት ናቸው የሚለውን እያየን ነበረ። ብዙዎቹ ያሉት አሜሪካን ሀገር ነው። የተወሰኑ አውሮፓ ውስጥ አሉ። በተለይ የስፒች ቴራፒ አገልግሎት በብዙ ሀገራት አይሰጥም። በዚህ ምክንያት ካሉት ከባለሙያዎች ጋር ስንመካከር አሁንም እያየን ነው። እዛ ሀገር ያለውን የህክምና የስፒች ቴራፒና የሪሀቢሊቴሽን የህክምና ዋጋ ከግምት ወስደን የቀዶ ጥገናውን አድርገን ነው ባለሙያዎቹ ወደ አራት መቶ ሺህ የአሜሪካን ዶላር በአጠቃላይ ያስፈልጋል ያሉት። ይሄ ማለት እዛ አንድ ዓመት ከምናምን ሲቆይ ኑሮ ነው ማለት ነው። ስለዚህ አሜሪካን ሀገር ይኖራል ማለት ነው ይሄ ልጅ ለአንድ ዓመት እና ከዛ በላይ ለሆነ ጊዜ የዚህ የማገገምና የንግግር ልምምዱን እያደረገ ዛ ይቆያል ከዛ በኋላ ነው ከአንድ ዓመት በትንሹ በኋላ ነው ከንግግር ጋር በተገናኘ እና ይሄ ከሚጥለው ጉዳይ ጋር በተገናኘ ያሉ ለውጦችን ማየት የሚቻለው። ስለዚህ በጣም አጣዳፊ የሆነው የቀዶ ጥገና በቅርቡ እንዲደረግለት ጥረት እያደረግን ነው። ከዛ በኋላ ደግሞ የዚህ የማገገምና የንግግር ልምምዱ ወይም ሪሀብሊቴሽንና ስፒች ቴራፒው ጉዳይ እንዲቀጥል ጥረት እናደርጋለን። ይሄ ወደ 400 ዶላር ገደማ በአማካይ ስንወስድ በኢትዮጵያ ብር ከ8 ሚሊዮን ብር በላይ ነው። አድናቂዎቹ በምን መንገድ ድጋፍ ማድረግ እንደሚችሉም Seis. ጨምሮ አብራርቷል። እዚህ ሀገር በባንክ ድጋፍ ማድረግ ለሚፈልጉ ሰዎች የኦሮሚያ ህብረት ስራ ባንክ የባንክ አካውንት አለ። በሞባይል ባንኪንግ ደግሞ ድጋፍ ማድረግ ለሚፈልጉ የሄሎካሽ አገልግሎት የሚሰጡ ሁሉም የሄሎካሽ አገልግሎት የሚሰጡ ባንኮች በሞባይል ባንኪንግ አማካኝነት ወደ ተዘጋጀው አካውንት ገቢ ማድረግ ይችላሉ። በኢንተርኔት ድጋፍ ለሚያደርጉት ደግሞ ጎፈንድሚ ዶትኮም ላይ ሴቪስ ማዕከ ወርቁ በሚል አርቲስት ታማኝ በየነ አሜሪካን ሀገር የከፈተው አካውንት አለ። በዛ አካውንት አማካኝነት በድጋፍ መልክ አውሮፓም፣ አሜሪካም፣ ሌላ ያሉ እና በኦንላይን ወይም በኢንተርኔት ድጋፍ ማድረግ የሚፈልጉ አካላት ድጋፍ እንዲያደርጉ እንጠብቃለን። በወጣቱ ደራሲ ላይ የደረሰው አደጋ በአገር ውስጥና በውጭ ያሉ አንባቢዎቹን፣ አድናቂዎቹን ያሳሰበበት መጠን የሳበው ትኩረት ተወዳጅነቱን ደረጃውን ጭምር አመላክቷል። የሀገሪቱ ቁንጮ ሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይቀሩ ስልክ ደውለው ሁኔታውን መጠየቃቸውን አርቲስት ሽመልስ አበራ አብራርቷል። ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ ለእኔ ስልኩን ሰጠኝ። ጠናስተልኝ ጠናስተልኝ ተባባለን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አሁን የስማከ ስልክ ነው፣ ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ አሁን እኔ ደግሞ ዶክተር አብይ ነኝ አሉ ጠቅላይ ሚኒስትሩ ብዬ ትንሽ

ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ሕክምና የለም አጋጣሚም እየተወያየን ያለነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን፣ ይሄ ነው ቃል የሰጡት ጠቅላይ ሚኒስትሩ። በዚህ አጋጣሚ በዚህ በተወጠረ ስራ ላይ ሆነው ለአንድ ግለሰብ አሳስቧቸው ስልክ መደወላቸው ለእኔ እንደ ባለሙያ ትልቅ ትልቅ ትልቅ አክብሮት አለኝና በዚህ አጋጣሚ አክብሮቴን መግለጽ እፈልጋለሁ። ይህንን የስልክ ግንኙነት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድን ለማግኘትና በጉዳዩ ላይ ለመወያየት ጥረት እያደረጉ መሆኑንም አርቲስት ሽመልስ አበራ ተናግሯል። ጠቅላይ ሚኒስትሩን የማነጋገር እድል ከተገኘ ከይስማከ ጤንነት በተጨማሪ ሌሎች ጉዳዮችንም እናነሳለን ብሏል ሽመልስ አበራ። እንግዲህ የእሳቸውን አግኝተን መቼም ስማከን አሳክሙልን ብለን ብቻ አንወጣም። በዚህ አጋጣሚ በነገራችን ላይ መጨረሻ ላይ ልናገኘት እንፈልጋለን ብያቸዋለሁኝ። አገኛቸዋለሁ፣ አገኛቸዋለሁ ብለዋል። ና ካገኘን ብዙ ልናነሳቸው የሚገባ በሙያ ጉዳይ ዙሪያ አንዱ ይሄ ነው። እንግዲህ ቀላል ነገር አይደለም እኮ ብር ለማሰባሰብ ለባለሙያ ይከብዳል ብዬ አላስብም። ስለዚህ አንዱ እንደ ትልቅ ጥያቄ የምናነሳው እስማከ ምክንያት ቢሆንም ይሄንን ይመስለኛል። እናም የወጣቱ ደራሲ የይስማከ ወርቁን ጤና ለመመለስ እንዲህ በኮሚቴ የተደራጀ እንቅስቃሴ ጭምር እየተካሄደ ነው። አቅሙ ያላቸው ከተንቀሳቀሱ፣ የቻለ ሁሉ የበኩሉን ካደረገ 50 ሎሚ ለ50 ሰው እንዲሉ 8 ሚሊዮን የሚደረስበት ቁጥር ነው። አንድ አድናቂው እንደተናገረውም ደርቶጋዳን ያነበቡ በመቶ ሺዎች የሚቆጠሩ ሰዎች ብቻ ቢረባረቡ እንኳን የተጠቀሰው ገንዘብ በአጭር ጊዜ ሊገኝ ይችላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ እንግዲህ ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ። we am to be in it

ስለ ክብሬ ሲባል ይገባልሽ ገዝግዞ ሊገባው በየነ ነገን ደጉም በኖ አልፎ ለሚቀረው ስንቱ ሰው በምስር ብኩርናውን ሸጠው ሊገባው በየነ እንደ ቆራ ሞተ እንደ ተጀነን ጠጅ ጠጣ ሲሉ ውሃ የለመነ ሊገባው በየነ ነው መኔው

ቀጠር ያለ ማጠቃለያ ዜና ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደ ሰልፍ ላይ የአንድ ሰው ተጨማሪ ህይወት ማለፉን ዛሬ ጤና ጥበቃ ሚኒስቴር አስታውቋል። የተጠርጣሪዎች ቁጥርም ሰላሳ ደርሷል። በትናንቱ የጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደ ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ በአስቸኳይ ይካሄድባቸው ተብሏል። እንዲሁም ደም ለሚያስፈልጋቸው ህሙማን ህዝቡ ደም እንዲለግስ አስተባባሪ ኮሚቴው ጥሪ አድርጓል። ዜናው አበቃ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም but then